በኢትዮጵያ የአስቸኳይ ጊዜ አዋጅ አፈጻጸም የሚከታተል ኮማንድ ፖስት ተብሎ የሚጠራው በኦሮሚያ ክልል በተለያዩ ቦታዎች የመንግስት ባለስልጣናትንና የጸጥታ አስከባሪ ኃይሎችን እያሰረ መሆኑን መረጃዎች ያመለክታሉ። በዛሬው ዕለትም የኦሮሚያ ፍትሕ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳዓ መታሰራቸው ተሰምተዋል። በኦሮሚያ ክልል የትየት ቦታዎች ኮማንድ ፖስቱ እንዲህ ያለውን እርምጃ እየወሰደ እንደሚገኝ ጉዳዩን በቅርበት የሚከታተሉ ስማቸው እንዳይጠቀስ የፈለጉ አንድ ግለሰብ እንዲህ ይዘረዝራሉ። ከንቲባዎች ላይ ፖሊሶች እና ጸጥታ ዘርፉ ላይም እንደዚ አይነት እስሮች እየተደረጉ ነው እና አሁን ታስሩ የሚባሉት ነቀምት ላይ ከንቲባው እስከ ጸጥታ ዘርፍ ኃላፊው ፖሊስ ኮማንደሩ ከእንደዚያው ደምቢ ዶሎ ላይ እዚህ ወደ ጭሮ ላይም የተለያዩ ወረዳዎች ላይ ደግሞ ብዙ ቦታ ነው እንደውም እና ያልተረጋገጡ ብዙ እንትኖች ናቸው ያሉት እና ዛሬ ደግሞ እየሰማን ያለ ነው። ታዬ ደንዳ ራሱ ታስሯል የሚባለው ነገር ነው። ባሳለፍነው ቅዳሜ በክልሉ በቦረና ዞን በሞያሌ ከተማ የአገሪቱ መከላከያ ሰራዊት በተሳሳተ መረጃ ላይ ተመስርቶ ወሰደው የተባለው እርምጃ ለብዙ ዜጎች ሕይወት ማለፍ ምክንያት መሆኑ ተገልጸዋል። የፍትህ ቢሮ ቃል አቀባዩ አቶ ታዬ ደንዳአ ይህን አስመልክቶ ዶችቤሌን ጨምሮ ለተለያዩ መገናኛ ብዙሀን ድርጊቱ ሆን ተብሎ እንደተፈጸመ እና ፈጻሚዎቹ መሆኑ ትእዛዝ ሰጪዎቹ ሕግ ፊት መቅረብ እንደሚኖርባቸው ገልጸዋል። በጠራራ ፀሐይ ምንም ያልታጠቀ ኅብረተሰብ ላይ በተሳሳተ መረጃ ነው ግድያው የተፈጸመው የሚለው ነገር ተቀባይነት እንደሌለው ነው ቤት ውስጥ ቁጭ ብሎ ስራውን በሚሰራበት መንገድ ላይ የቀን ስራ የሚሰሩ ሰዎች ዝም ብሎ በጅምላ የሚተኮስበት ሁኔታ ምንም ነገር ያልታጠቀ ሰው በጠራራ ፀሐይ ኦነግ ነው እንደዚህ ነው የሚባለው ነገር ፈጽሞ ተቀባይነት የለውም። ሆን ተብሎ ህዝብ ላይ የተፈጸመ ወንጀል ነው፣ የጦር ወንጀልም ነው እሱ ነገር ህብረተሰብ በሰላም ሱቅ በሚነግድበት ምግብ ቤት ሆኖ ቁጭ ብሎ በሚበሉበት ቦታ ላይ ዝም ብሎ መተረየስ ማርከፍከፍ ፈጽሞ እንደዛ ነው የሚያዝብል ነገር የለውም። ፈጽሞ ስህተት ሊሆን አይችልም። ስህተት ነው ማለት ራሱ ለህብረተሰብ ስድብ ነው። እንደውም አንዳንድ ሰዎች ተንበርከክ ተብለው በተንበረከኩበት እንደተገደሉ መረጃዎች ያሳያሉ። የአስቸኳይ ጊዜ አዋጁ መመሪያ ከኮማንድ ፖስቱ ፈቃድ ውጪ በጸጥታ ጉዳይ ላይ የፌደራል መንግስት የክልል አካል ወይም ሀይል በህዝብ ይፋ የሚሆን መግለጫ መስጠት እንደማይችሉ ይጠቅሳል። ኮማንድ ፖስቱ እየወሰደ ያለው የእስራት እርምጃ ላይ ይፋዊ ምክንያት ባይሰጥም ጉዳዩን በቅርበት የሚከታተሉት ለአቶ ታዬና ለሌሎች ባለስልጣናት መታሰር መመሪያው እንደ ምክንያት ሊቀርብ እንደሚችል ይናገራሉ። ከጅምሩ የአስቸኳይ ጊዜ አዋጁን የሚያሳውጅ ምክንያት የለም የሚሉት የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩኔ ገምታ ኮማንድ ፖስቱ እንዲህ ያለ እርምጃ መውሰድ የቻለበትም ምክንያት ያብራራሉ። ወንጀል የሚፈጽሙ የመንግስት ኃይሎች እውነትን የሚናገሩ ሰዎችን አሳዶ ማሰር እስከ መግደልም ደረጃ የሚደርሱበት ሁኔታ አለ። ከዚህ ቀደም እንደ ዶክተር መረራ፣ በቀለ ገርባ እና ሌሎች የኦፌኮ አባላት አንድም የሰሩት ወንጀል የለም። ሰውን አልበደሉም። ስርቆት የፈጸሙት ነገር የለም። ነገር ግን እውነትን በህዝብ ፊት በአደባባይ ላይ ስለተናገሩ ነው። የአቶታ የዘንዳ ዛሬ ጠዋት ታሰረ መባልን ቢሆን እንግዲህ እውነት ከሆነ ማለት ነው። እውነትን ተጋፍጦ በመናገራቸው ነው ልታሰሩ የቻሉት እንጂ የተደበቀ ነገር አይደለም። ወይም ደግሞ ህዝቡ የሚያውቀውን ነው የተናገሩትን። ስማቸው እንዳይጠቀስ የፈለጉት ቀደም ሲል የጠቀስናቸው ግለሰብ ኮማንድ ፖስቱ እየወሰደ ያለውን እርምጃ በተመለከተ እንዲህ ይላሉ። ይሄ ምንድን ነው የሚያሳየው መንግስት ለነገሩ ምን መንግስትም አለ ለማለትም ያስቸግራል። በጣም እና በጣም ተስፋ መቁረጣቸውን የሚያሳይ ነገር ነው እና አሁን አገሪቷ ላይ እየሄደና እየተካሄደ ያለው በመከላከያ ሰራዊት የማፈን ነገር ነው። ከአንድ ከተማ ላይ እስከ ሶስት መቶ እስከ አራት መቶ መከላከያ ነው በሜትሬየስ በተለያዩ ከባድ መሰሪያዎች አሁን አካባቢውን ችግር እያደረሱ ያሉት። አቶ ታዬ ደንዳ በኦሮሚያ ፍትህ ቢሮ ቃል አቀባይ ሆነው ከመሾማቸው አስቀድሞ የኦሮሞ ነጻነት ግንባር አባልነ በሚል ተከሰው ለአስር ዓመታት በእስር ቆይተዋል። አቶ ታዬን ጨምሮ ሌሎች የታሰሩበት ምክንያትም ሆነ የሰባው መብት አያያዛቸው ላይ የበለጠ መረጃ ለማግኘት ወደ ኮማንድ ፖስቱ ሴክሬታሪያትም ሆነ የአጣሪ ቦርዱ አባላት ጋር ደጋግመን ብንደውልም አልተሳካልንም።